በአፍሪካ በተለይም ከሳህራ በታች በሚገኙ ሀገራት በሞቃታማና በወንዞች አቅራቢያ በሚኖሩ ሰዎች ላይ የሚከሰቱ በሽታዎችን መከላከል መቀነስና ማስወገድ የሚቻል ቢሆንም ተገቢው ትኩረት ባለመሰጠቱ የአገሪቱ አምራች ኃይል ለአካል ጉዳት ብሎም ለሞት እየተዳረገ ነው ሲል ዓለም አቀፉ የጤና ድርጅት በምህፃሩ ደብሊውኤችኦ አመልክቷል። የድርጅቱ የአፍሪካ ተጠሪ ዶክተር ማሲዲሶ ሞዌቲ እንደገለጹት እንደዚህ ሆኔ የውሻ በሽታ፣ የቆዳ፣ የእንቅልፍ፣ የአይነማዝና ሌሎችም የአይን ብርሃንን የሚያሳጡና ለሞት የሚዳርጉ የሞቃታማ አካባቢ በሽታዎችን መከላከል ይቻላል። ይሁን እንጂ በሽታዎቹን ለመከላከል ትኩረት ባለመሰጠቱ በአህጉሪቱ በየዓመቱ ከግማሽ ሚሊዮን በላይ ሰዎች ለሞት በሚሊዮን የሚቆጠሩ ደግሞ ለአካል ጉዳት እየተዳረጉ መሆናቸው ነው የተገለጸው። በተለይ በወንዞች አካባቢ በሚገኙ ጥቋቁር ዝንቦች አማካኝነት የሚከሰተውና የአይን ብርሃንን በሚያሳጣው በሽታ በአፍሪካ ወደ 26 ሚሊዮን የሚጠጉ ሰዎች መጠቃታቸው ተገልጿል። እንደ አለም ባንክ ዘገባ ደግሞ እነዚህ በሽታዎች የሚያመጡት ጉዳት 50 በመቶ አፍሪካ ላይ የወደቀ ነው። ከዚህም ውስጥ ዲሞክራቲክ ሪፐብሊክ ኮንጎ፣ ኢትዮጵያና ናይጄሪያ 39 በመቶውን እንደሚይዙ ተጠቅሷል። ድህነትና ኋላ ቀርነትን በአህጉሪቱ በማባባስ ረገድ በሽታዎቹ የሚያሳድሩት ጫና ቀላል ባለመሆኑ መንግስታት ተገቢውን ትኩረት ሰጥተው መጣር ይገባቸዋል ሲሉ ዶክተር ቲ ያሳስባሉ። ልብ ካላችኋቸው አብዛኛዎቹ በሽታዎች የማይድኑና የእድሜ ልክ ችግር የሚያመጡ በመሆናቸው ከፍተኛ ጫና ያሳድራሉ። ተመልከቱ፣ የአይን ብርሃንን የሚያሳጣው በሽታ ለም በሆኑና ለግብርና ምርት በጣም አስፈላጊ በሆኑ ቦታዎች ያሉ ሰዎችን ነው የሚያጠቃው። የግብርና ምርት አሁንም ድረስ ለአፍሪቃ ኢኮኖሚ አንቀሳቃሽ ሞተር ነው። ዝቅተኛ ገቢ ያላቸውን ሰዎች ህይወት በተመለከተ እነዚህ ትኩረት ያልተሰጣቸው የሞቃታማ አካባቢ በሽታዎች የሚያሳድሩት ጫና ቀላል አይደለም። የአፍሪቃ መንግስታት አቅማቸውንና ሀብቶቻቸውን በሽታዎቹን በመከላከልና በመቆጣጠር ላይ ቢያውሉ ችግሩን በመፍታት ረገድ ውጤታማ ስራ ሊሰሩ ይችላሉም ተብሏል። የዓለም አቀፉ ማህበረሰብ ለዚሁ ስራ ድጋፍ ይቸራል ሲሉም ተጠሪዋ አብራርተዋል። እንደማስበው እነዚህ በሽታዎች ላይ መዋዕለ ነዋይን ማፍሰስ በተለየ ሁኔታ ሳቢ የሚያደርገው አገሮች ሀብቶቻቸውንና አቅማቸውን ለዚሁ ስራ ካዋሉና በርትተው ከሰሩ በሽታዎቹን ማስወገድ የሚቻል መሆኑ ነው። በአሁኑ ጊዜ አንዳንድ በሽታዎችን ለማጥፋት ከዓለም አቀፉ ኅብረተሰብ ዘንድ ድጋፍ የማቅረብ ትልቅ ፍላጎት ስላለ አብሮ መስራትም ይቻላል። መንግስታቱ አብዛኛውን የሀገር ውስጥ በጀት መከላከል ላይ ቢያውሉት በበሽታዎቹ ሳቢያ የሚወጣውን በቢሊዮን የሚቆጠር ገንዘብ ማስቀረት እንደሚቻልም ይመክራሉ። እሳቤው ዝቅተኛ ገቢ ያላቸው ሀገሮች የዘላቂ ልማት ግቦችን መስመር የሚከተሉ ከሆነ በአማካኝ በነፍስ ወከፍ 28 ዶላር ወጪ ማድረግ ያስፈልጋቸዋል። ይህን በማድረግ የአካባቢው ሀገሮች ወደ 700 ቢሊዮን የአሜሪካ ዶላር ገደማ ከብክነት ሊታደጉ ይችላሉ። ባለፉት ጥቂት ዓመታት በአህጉሪቱ የጤና ችግር በመጠኑ ቀንሷል ቢባልም መድኃኒት ከሚያስፈልጋቸው ሰዎች ውስጥ ግማሽ ያህሉ ብቻ ያገኛሉ ነው የተባለው። ንጹህ የመጠጥ ውሃ፣ የተመጣጠነ ምግብ፣ የተሟላ መሰረተ ልማትና በሽታን መከላከል ላይ ያተኮረ የመረጃና ትምህርት እጥረት አሁንም ድረስ የአጎሪቱ ፈተናዎች መሆናቸው ተመልክቷል። ያም ሆኖ ግን አሉ ዶክተር ሞየቲ፣ መንግስታትና የዓለም አቀፉ ማህበረሰብ ጠንክረው ከሰሩ አፍሪካንና ህዝቦቿን ከድህነትና በሽታ የማውጣቱ ስራ ይሳካል። በጎርጎሬሳዊ የዘመን ቀመር በ2020 ዓለም አቀፉ የጤና ድርጅት አሳካዋለሁ ያለው ዋና ዋና የሞቃታማ አካባቢ በሽታዎችን የማስወገድ ግብም እንዲሁ